SBS Radio ወቅታዊ ጉዳዮች። በሚቀጥለው ወር ለአመታዊ የሐጅ ጉዞ ከመላው ዓለም ከሁለት ሚሊዮን በላይ ሙስሊሞች ወደ ሳውዲ ከተማ መካ ይተማሉ። አውስትራሊያውያንን ጨምሮ ከእስልምና ማዕከላዊ ምሰሶዎች አንዱ የሆነው የሐጅ ጉዞ ላይ ዕቀባ እንዲደረግ ጥሪ እየቀረበ ነው። ሳዑዲ አረቢያ መካ የሚገኘው ከአባ በሙስሊሙ ዓለም እጅጉን ቅዱስ የሆነ ስፍራ ነው። የፋይናንስ አቅም ያላቸው ማናቸውም ሙስሊሞች በሕይወት ዘመናቸው ውስጥ አንዴ የሐጅ ጉዞ ማድረግ ሃይማኖታዊ ደንብን እንደመፈጸም ይቈጠራል። በዚህ ዓመት የእስልምና እምነት ተከታዮች በሆኑ ቀስቃሾች የጉዞ ማዕቀብ እንዲደረግ ጥሪዎች እየቀረቡ ነው። መቀመጫውን ዩናይትድ ስቴትስ ያደረገውና መቶ ሺህ ያህል አባላት ያሉት ሙስሊሞች ለተራማጅ እሴቶች ድርጅት ፕሬዚደንት አኒ ዞኔቪልድ የታቀቦ ጥሪያቸውን ሲያሰሙ ለሙስሊሞች ወደ ሐጅ መጓዝ ነፍሳቸውን ለማደስና ከእግዚአብሔር ጋር ለመገናኘት ነው ይህን በማድረጉ ሂደት ግና ከጭቆና በቀር ሌላ ነገር የሌለውን አገዛዝ መደገፍ ነው። ለምሳሌ የመንን ያነሷል። እንደ እውነቱ ከሆነ ይህን ማስታረቅ አዋኪ ነው ብለዋል። ከፍ ያለ ከበሬታ ያላቸው የሱኒ ሙስሊም የሃይማኖት መሪ ለሆኑት የሊቢያ ግራንድ ሙፍቲ በመላው ዓለም ያሉ ሙስሊሞች የጉዞ ቀባ እንዲያደርጉ ጥሪ ለማቅረብ ግድ ያላቸውም ይኸው የየመን ጦርነት ጉዳይ ነው። በየመን የእርስ በርስ ጦርነት ዓለም አቀፍ ኅብረ ብሔር ጦር መርቶ የሚዋጋው የሳውዲ መንግሥት ነው። በጦርነቱ ሳቢያ የመን ውስጥ የተከሰተውን ቀውስ የተባበሩት መንግሥታት በዓለም ግዙፍ የሆነ ሰው ሠራሽ ሰብአዊ ቀውስ ሲል ገልጦታል። ሃሽታግ ቦይኮት ሃጅ የሚለው የትዊተር መልእክት ስርጭትም የብዙዎችን ቀልብ ስቦ መጠኑ እየጨመረ ነው። ይህንኑ ቅስቀሳ ተከትሎ የሲድኒ ፊልም ቀራጭ ፋራዝ ራህማን ጥሪውን የተቀበለ መሆኑን ገልጦ ሌሎች የሃይማኖት መሪዎችም የበኩላቸውን ጥሪ እንደሚያስተላልፉ ያለውን ተስፋ ገልጧል። በሌላ በኩል ግና የቪክቶሪያ እስልምና ምክር ቤት ምክትል ፕሬዚደንት አዴል ሳልማን በግላቸው ጥሪውን እንደማይደግፉ ገልጠው፣ ይሁንና ሌሎች ሙስሊሞች ለምን የዚያ አይነቱ ጠንካራ ታይ እንዳላቸው እንደሚገነዘቡ ሲያስረዱ፣ ሐጅን ለመፈጸም ሳውዲን መጎብኘት ግድ ነው። ወደ ቅዱስ ስፍራ ሲጓዙ ገንዘብ ሳውዲ ውስጥ ማጥፋት አይቀሬ ነው። ይሁንና አያሌ ሙስሊሞች ጉዛቸውን የሚያዩት ሃይማኖታዊ ግዴታቸውን እንደ መወጣት ነው ራሳቸውን ከፖለቲካዊ ጉዳዮች ወይም የሳውዲን መንግሥት ከሃይማኖታዊ ግዴታቸው አገለው ያያሉ ብለዋል። ሆኖም ማሌዥያዊ የዩኒቨርስቲ መምህር ማክሪስ ማትራስ ቀደም ሲል በመንግሥት በኩል ለሐጅ ጉዞ ተመዝግበው የነበሩ ቢሆንም አሁን ግና ሐሳባቸውን ቀይረው ጉዞአቸውን እንደ ሰረዙና ፖለቲካዊ ጉዳዮችን አሌ ለማለት እንደማይችሉ ሲገልጡ ፖለቲካን ወደ ጎን አድርግ ያን ማድረግ የሚችል አይመስለኝም በማለት ፖለቲካዊ አታያቸውን ከሃይማኖታዊ ግዴታቸው መነጠል እንደማይቻላቸው ተናግረዋል። አክለውም ለሰብአዊ መብቶች መቆም ሃይማኖታዊ ተግባር ነው ብለዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.